The Voice of America. ለጣሊያን የሚገቡ ስደተኞችና በፍልሰት የሚመጡ ሰዎች ቁጥር እየቀነሰ የመጣ ይምሰል እንጂ ከፈረንሳይ ጋር በምትዋሰነው ውቢቱ የቬንቲሚግሊያ ከተማ ያለው ሁኔታ ግን ይህ እንደዚህ አይነቱን እውነት አይደለም የሚያሳየው። ብዙዎቹም ፍልሰተኞች ወደ ፈረንሳይ ለማቋረጥ እየሞከሩና እየጠበቁ ባሉበት በዚህን ጊዜ የአውሮፓ የክረምት ወራት ብርድ እጅግ የበረታ እንዲሁም ሪፖርተራችን ጃን አንዌስ ዘገባ እንደ ጠቆመው አንዳንዶቹ በዚያ ጥረታቸው ውስጥ ሕይወታቸውን ይከፍላሉ። ሰለሞን አባተ ዝርዝሩን ይዟል። የተሻለ ሕይወትን ፍለጋ ነው ፍልሰተኞቹን ገፍቶ አሁን ያሉበት ሁኔታ ላይ ያደረሳቸው። ከዚህ በኋላም ቢሆን ሕይወታቸውን ሊያስከፍላቸው የሚችለውን ጉዞ ወደ ፈረንሳይ ከመቀጠላቸው በፊት የተወሰነ ጊዜ ቬንቲሜግሊያ ላይ እያሳለፉ ናቸው። የክረምቱ ብርታት ግን ያንን የቀጣይ መንገድ ተስፋቸውን ዛሬውኑ አብዝቶ እየተፈታተኑ መሆኑን ከዳርፉር ሱዳን የተሰደደው ኢሳ አብደልሳሌም ለቪኦኤ ተናግሯል። እዚህ በጣም ከባድ ነው። እዚህ ድልድይ ስር ያለ ብርድ ልብስ መኖር ቀላል አይደለም። ይሄ የብርድ ልብስ ደግሞ በደንብ አይሞቅም። በጣም ይበርዳል። ቬንቲሚግሊያ ጥንታዊትም ስዕላዊትም ድንቃ ድንቅ እምነችና ጎብኚ አያጣትም። የወንዟን ዳርቻዎች ለመቃኘት ብቅ ለሚል ሰው ታዲያ ከሰሐራ በስተ ደቡብ ካለው አፍሪካ ፈልሰው የተኰለኰሉ ሰዎችንና አሻራቸውን ማስተዋል የተለመደ ሆኗል። አባሪቶ ጁልዮ አልቫሬዝ እነዚያን ሕይወታቸውን በመከራ ውስጥ እየገፉ ያሉ ፍልሰተኞችን ከሚረዱ ጣልያናውያን አንዱ ናቸው። አሁን እዚህ ወንዝ ዳርቻ ላይ ወደ ሁለት መቶ የሚሆን ሰው ተጠግቷል። ይሄ ቁጥር በጣም ብዙ ነው። እንዲህ አይነቱ ሕይወት እዚህ አውሮፓ እምብርት ላይ ሊታይ አይገባውም። ከዚያ ወደ ፈረንሳይ መዝለቅ በጣም ከባድ እንደሆነ ነው የሚነገረው። ከቬንቲሚግሊያ የተነሱ ወደ ፈረንሳይ የሚሄዱ ባቡሮችን ወሰኑን የሚጠብቁት የፈረንሳይ ፖሊስ መኮንኖች እያበጠሩ ይፈትሿቸውና ያገኙትን ማንም ፍልሰተኛ ወዲያው ወደ መጣበት ይመልሱታል። ወደ አውሮፓ የሚዘልቁ ፍልሰተኞች ጥገኝነት የሚጠይቁ ከሆነ ማመልከቻዎቻቸውን መጀመሪያ የረገጡበት ሀገር ላይ እንዲያስገቡ በሕግ ይጠበቅባቸዋል። እነዚህ ሰዎች ጣሊያን የገቡት ከሊቢያ ዳርቻዎች ባነሷቸው ሰንካላ ጀልባዎች ነው። ብዙ ፍልሰተኞች ከጣሊያን ተነስተው ፈረንሳይ ለመግባት የሞት ድልድይ ወይም የሞት መሻገሪያ ተብሎ የሚታወቀውን አልፕስ ተራሮችን የሚያቋርጥ ከባድ መስመር በእግራቸው ይያያዙታል፣ ወይም ደግሞ ጥቂት ወጣ ይሉና መኪኖች በሚንቀሳቀሱባቸው ማቋረጫዎች ለመሹለክ ይሞክራሉ። ሲጨልም ደግሞ የእግረኛው ቁጥር በእጥፍ ይጨምራል። ባለፉት አስራ አምስት ወራት ቬንቲሚግሊያ ውስጥ በዚህ አስቸጋሪ ጉዞ ምክንያት አስራ አንድ ስደተኞች መሞታቸውን ሪፖርቶች ይናገራሉ። በባቡር ለመሻገር ጨክነው የሚሞክሩትን ፖሊስ በአውቶቡስ እያሳፈረ ወደ ደቡብ ጣሊያን ቢመልሳቸውም የሥራ አጥነቱ መጠን እንዲሁም እጅግ አሻቅቦ በሚገኝባት አገር ውስጥ መቆየትን ግን አብዝተው ይጠሉታል ጨርሶ አይፈልጉትም። ይህ በእንዲህ እንዳለ ግን የዚህ አስቸጋሪና ከባድ ጉዞ ሰለባ ከሆኑት መካከል መብቶቻቸውና ደህንነታቸው እየተጨፈላለቀ ያለ ሕፃናት እንደሚገኙ ኦክስፋም የሚባለው መንግሥታዊ ያልሆነ ግብረሰናይ ድርጅት ባልደረባ ኪያራ ሮማንጎ ለቪኦኤ ገልጸዋል። ሁኔታውን እየተከታተልንን ለምሳሌ የፈረንሳይ ፖሊስ የሚያደርገውን እያስተዋልንን። ሕፃናቱና ለአካለ መጠን ያልደረሱ ታዳጊዎች ፈረንሳይ ገብተው ጥገኝነት የመጠየቅ መብት አላቸው። ይሁን እንጂ ድንበሩ ዝግ ነው፣ ማለፍ ስለማይችሉ ተመልሰው ወደዚሁ ይመጣሉ። ቬንቲሚግሊያ ውስጥ በሚገኝ አንድ መጠለያ ሰፈር 450 ስደተኞች ተጠግተዋል። አሁን ሙሉ ነው። ይሁን እንጂ ከሱዳን የተነሳው ፍልሰተኛ ሳላህ ባካር ዓለም! እንዲያም ሆኖ ወደ መጠለያው ለመግባት እራሱም አይፈልግም። እዚያችሁ ጣሊያን ውስጥ ተጠልፎ የመቅረት ሐሳብ ያስፈራዋል። አምስት ጊዜ ያህል ሞክሬአለሁ፣ አልተሳካልኝም። በተራሮቹ በኩልም ሞከርኩኝ፣ ነገር ግን በጣም አስቸጋሪ ስለሆነ ተመልሼ መጣሁ። እንደገና ሞክራለሁ። ይህ ሁኔታ ማብቂያ የሌለው የአይጥና ድመት ድብብቆሽና ማሳደድ የመሆኑ ነገር እየተለመደ የመጣ ይመስላል።